ትኩረት በአፍሪካ በሱዳን ወቅታዊ ሁኔታ ላይ እና በሊቢያ እየተካሄደ ባለው ጦርነት ለመምከር የተጠራው የአፍሪካ ሕብረት አስቸኳይ የመሪዎች ጉባኤ ባለፈው ማክሰኞ ግብፅ፣ ካይሮ ላይ ተካሂዷል። ግብፅ የወቅቱ የአፍሪካ ሕብረት ፕሬዝዳንት ስትሆን ስብሰባውን የጠሩትም ፕሬዝዳንቷ አብደል ፋታህ ኤልሲሲ ናቸው። መሪዎቹ በሱዳን ፕሬዚደንት አልበሽርን የተኩት የሱዳን ወታደራዊ ባለሥልጣኖች የመንግሥቱን ሥልጣን በተወሰነ ጊዜ ለሲቪል አስተዳደር እንዲያስረክቡ በመጠየቅና በሊቢያም የፖለቲካ ውይይት እንዲጀመር በማሳሰብ ስብሰባቸውን አጠናቀዋል። የዛሬው ትኩረት በአፍሪካ ዝግጅታችን በሱዳንና ሊቢያ ወቅታዊ ሁኔታዎች ላይ በማተኮር የአፍሪካ ህብረት ያሳለፈውን ውሳኔ አንደምታ ይዳስሳል። በምዕራብ አፍሪካዊቷ ማሊ የተከሰተውን የፖለቲካ ቀውስና የመንግስት ለውጥን ባጭሩ ይቃኛል። አብራችሁን ቆዩ። ባለፉት 30 ዓመታት የመንግስት ሥልጣንን ሙጭጭ አድርገው ይዘው በቆዩት የሱዳኑ መሪ ፕሬዚዳንት ኦማር አልበሽር ላይ ሱዳናውያን ሆ ብለው መነሳታቸውን ተከትሎ የሱዳን ወታደራዊ ኃይል ባለፈው መያዝያ 3 ቀን ከስልጣናቸው አንስቶ ወደ እስር ቤት ያወረዳቸው መሆኑ የሚታወቅ ነው። ወታደራዊ ጁንታው በበኩሉ ባወረዳቸው አልበሽር ምትክ ራሱን ወደ ስልጣን በማውጣት የሁለት ዓመት የሽግግር ወቅት አውጇል። ሱዳናውያኑ ግን ተቃውሞ የወጡትና መስዋዕትነትም የከፈሉት የራሳቸውን የአልበሽርን ወታደሮች ወደ ስልጣን ለማምጣት አይደለም በማለት ትግላቸውን አጠናክረው የቀጠሉ ሲሆን በዚህም ህዝቡና ወታደሩ ፍጥጫ ላይ እንደሆኑ ነው የሚታወቀው። የአፍሪካ ህብረት አልበሽር ከስልጣን የተወገዱበትና ወታደራዊ ቡድኑ ራሱን በስልጣን ማማ ላይ ያስቀመጠበት ሁኔታ ህገ መንግስታዊ ያለመሆኑን ጠቅሶ ወታደሩ የመንግስቱን ስልጣን በ15 ቀናት ውስጥ ለሲቪል እንዲያስረክብ በመጠየቅ እስከፊታችን ማክሰኞ ቀነ ገደብ አስቀምጦ ነበር። ይሁን እንጂ ይህ የአፍሪካ ህብረት ውሳኔ ተቀባይነት አግኝቶ በተባለው ቀነ ገደብ ስልጣን መለቀቁ የማይታሰብ በመሆኑና ሁኔታውም አሳሳቢ ስለሆነ የወቅቱ የአፍሪካ ህብረት ሊቀመንበር ፕሬዚዳንት ሲሲ ይህንን ስብሰባ መጥራታቸው ታውቋል። መሪዎቹ በሱዳኑ አጀንዳ የአፍሪካ ኮሚሽን ፕሬዚዳንትን ሪፖርት አድምጠዋል፣ ሱዳን የገባችበትን የፖለቲካ ቀውስም መርምረዋል ተብሏል። የአፍሪካ ህብረት በማናቸውም አባል ሀገር ህገ መንግስታዊ ያልሆነ የመንግስት ሹምሽር ወይም ኩዴታ እንዳይኖር ያስቀመጠውን ድንጋጌ በመጥቀስም የሱዳን ወታደሮች ስልጣኑን ለሲቪል አስተዳደር ማስረከብ ያለባቸው ስለመሆኑ እንደተስማሙ ተገልጿል። ይሁን እንጂ ህብረቱ ቀደም ሲል ያስቀመጠው የ15 ቀን የጊዜ ገደብ በቂ ባለመሆኑ የጊዜ ገደቡ የተራዘመ መሆኑን የጉባኤው መሪና አስተናጋጅ የግብፁ ፕሬዚዳንት ሚስተር አብደልፋታህ ሲሲ በስብሰባው ማብቂያ በሰጡት መግለጫ አስታውቀዋል። የአፍሪካ ህብረት ኮሚሽን ፕሬዚዳንት በሱዳን ያደረጉትን ጉብኝትና ያሳለፉትን ውሳኔ ተግባራዊነት በሚመለከት ከሁሉም የሱዳን ባለሥልጣኖች ጋር ተወያይተው የደረሱበትን ግምገማ አዳምጠናል። ከዚህ በመነሳትም የህብረቱን ውሳኔ ተግባራዊ ለማድረግ ለሱዳን ባለሥልጣኖችና ፓርቲዎች ተጨማሪ ጊዜ እንዲሰጣቸው ተስማምተናል ብለዋል። የወታደሮች የስልጣን ማስረከቢያ ጊዜ የተራዘመም ለሶስት ወር እንደሆነ ተገልጿል። በአፍሪካ በስልጣን ላይ ያለን መንግስት በወታደራዊ መፈንቅለ መንግስት ከስልጣን በማውረድ ወደ ስልጣን የሚመጣ ቡድን በህብረቱ እውቅና የማይሰጠው ብቻ ሳይሆን ከአባልነትም እንደሚታገድ የተደነገገ ሲሆን በዚህ ህግ መሰረትም ራሳቸው ሲሲ የፕሬዚዳንት መሐሙድ ሙርሲን መንግስት በኃይል በማስወገድ ወደ ስልጣን መምጣታቸውን በማውገዝ በግብፅ እንደገና ምርጫ ተደረገ ተብሎ ጄኔራል ሲሲ ፕሬዚዳንት ሲሲ እስከሆኑበት ጊዜ ድረስ ከህብረቱ ተገልላ ቆይታለች። ይህ የህብረቱ አቋም በአፍሪካ የሚካሄዱ ወታደራዊ መፈንቅለ መንግስቶችን ለመቀነስ አስችሏል ቢባልም ህብረቱ ግን በሁሉም ቦታ የማስፈጸምና የመፈጸም አቅሙ ሁልጊዜ ጥያቄ ውስጥ እንደገባ ነው። የሱዳንን ህዝብ የሲቪል መንግስት ጥያቄ፣ የፍትሐዊነት የግብፁን ፕሬዚዳንት ጨምሮ ምን ያህሉ ይደግፉታል የሚለው ብዙዎች የሚያነሱት ጥያቄ ነው። በተለይ በሱዳን አደባባዮች ተቃውሟቸውን የቀጠሉት ሱዳናውያን የአፍሪካ ህብረት መሪዎች አስተላለፉት የተባለውን ውሳኔ ከምር እንዳልወሰዱትና እንደውም ፕሬዚዳንት ሲሲን ሲያወግዙ ነው የሚሰሙት። ሲሲ ከእኛ እጅህን አንሳ፣ ይህ የእኛ አገርና የእኛ አብዮት ነው። እኛንን እየሞትን እየታሰርን ቁምስቅል እያየን ያለ ነው የማንም አገር መሪ ወይም ኃይል በሀገራችን ጉዳይ የመግባት ወይንም አብዮታችንን የማሰናከል መብት የለውም፣ በማለት ከካርቱም አደባባይ በስሜት ስትናገር የምትሰማው ሱዳናዊት የአብዛኛው ሱዳናዊ ድምፅ እንደሆነ ነው የሚታመነው። ያም ሆኖ ግን ወታደራዊ ጁንታ ስልጣኑን በአጭር ጊዜ ለሲቪል አስተዳደር መመለሱን ብዙዎች ይጠራጥራሉ። የአፍሪካ ፖለቲካ ተንታኝ የሆኑት ሚስተር አይዛክ ሆም እንደሚሉት ከሆነ የአፍሪካ ህብረት ውሳኔ ራሱ የዘገየና ብዙም ፋይዳ ያለው አይደለም። የሱዳንን ወታደራዊ ጅንታ እውቅና ከሰጠች በኋላ ነው የወጣው በማለት ከወታደራዊ መሪዎቹ ውስጥ በየመን ከሳውዲዎች ጎን በመሆን የተዋጋውን የሱዳን ጦር የመሩ የሚገኙበት መሆኑን አስታውቀዋል። በሌላ በኩል የሱዳን ህዝብ ተቃውሞና በተለይም የወጣት ሴቶች ተሳትፎና የሱዳን ባለሙያዎች ማህበር አመራር አስደማሚ ሆኖ ታይቷል። ወይዘሮ ባልጊስ በድሪ የተባሉ እናት አክቲቪስት ለአንድ የመገናኛ ብዙኃን ሲናገሩ እንደተሰሙት ይህ የሱዳን የለውጥ እንቅስቃሴ በተለይ በሱዳን ሴት ወጣቶች ላይ ከፍተኛ በራስ የመተማመን ስሜትን ፈጥሯል። ያስገረመኝ ነገር ጥንካሬያቸው ነው። ከወንዶች ጋር እኩል መሮጥ መቻል አለመቻላቸው አይደለም። ልክ ወንዶች እንደሚያደርጉት በአጥር ይዘላሉ ይወጣሉ፣ ይወርዳሉ። ይህ ለእኔ ያስደነቀኝ ነገር ነው። እኔ እንደሚመስለኝ ዋናው የዚህ አብዮት ቁም ነገር ሴቶችን በተለይም ወጣት ሴቶችን በራሳቸው እንዲተማመኑ ማድረጉ ነው ብለዋል። ሁሉ ሆኖ ግን ሚሊዮኖች የተሳተፉበትና በርካቶች መስዋዕትነት የከፈሉበት የሱዳን ሕዝብ እንቅስቃሴ ዴሞክራሲያዊ መንግስት የሚያዋልድ የሲቪል የሽግግር መንግስት ይፈጥር ይሆን ወይንስ፣ እንደተሰጋው በለውጥ ስም የአልበሽሩ ወታደሮች እንደ አዲስ ስልጣን የሚቆጣጠሩበት ይሆን፣ የብዙዎች ጥያቄ ነው። የመሪዎች አስቸኳይ ስብሰባ በሊቢያ ላይም በመወያየት በውጊያ ላይ ያሉ ኃይሎች ወደ ሰላማዊ ድርድርና ውይይት እንዲመጡ ጥሪ አቅርቧል። ምዕራባውያን ራሳቸው እንዳፈራረሰዋት የሚነገርላት ሊቢያ መንግስት የለሽ የወረበሎች መናኸሪያና ሁሉም አይነት ወንጀል የሚፈጸምባት ብቸኛ ሀገር መሆኗን ሁሉም ያውቀዋል። የተባበሩት መንግስታትና የአውሮፓ ህብረት በሚደግፉት የትሪፖሊው መንግስት ላይ ቀድሞ የጋዳፊ ጀኔራል የነበሩትና ቤንጋዚ ላይ መሽገው የቆዩት የጀኔራል ሀፍታር ሚሊሺያ ጦርነት አውጆ ትሪፖሊ ጫፍ መድረሱ በሰፊው የተነገረ ነው። እስካሁን በጦርነቱ ሶስት መቶ የሚሆኑ ሰዎች እንደሞቱ የሚነገር ሲሆን ከ1000 በላይ እንደቆሰሉ ተሰምቷል። ከሁሉም በላይ በጦርነቱ ተጠቂ የሆኑት መጠጊያ የሌላቸው ስደተኞች መሆናቸውን በመግለጽ አምነስቲ ኢንተርናሽናል እና ሌሎች የስደተኞች ድርጅቶች መንግስታት ለስደተኞች እንዲደርሱ ጥሪ እያቀረቡ ነው። የአፍሪካ ህብረት መሪዎችም ተፋላሚዎቹ ቀድሞ ወደ ተጀመረው የሰላም ውይይት እንዲመለሱ ጥሪ አቅርበዋል። ሆኖም ግን የመሪዎቹ ውሳኔና ጥሪ ሰሚ አይኖረውም ነው የሚባለው። የፖለቲካ ተንታኙ ሚስተር አይዛክ እንደሚሉት ተፋላሚዎቹ ወደ ሰላማዊ የፖለቲካ ድርድር የሚመጡ አይነቶች ባለመሆናቸው የህብረቱ ጥሪ ሰሚ አይኖረውም። ይህ የሚሆን አይመስለኝም፣ ምክንያቱም ቡድኖቹ በራሳቸው ውስጥ እንኳ ውይይት የሚያውቁ አይደሉም በማለት ለችግሩ የፖለቲካ መፍትሔ የሚሹ እንዳልሆኑና ሁሉም ከኋላቸው አይዞባይ ደጋፊዎች ያሏቸው መሆኑን ገልጸዋል። በመሆኑም ሊቢያን የአፍሪካ ህብረት ውሳኔም ሆነ የመንግስታቱ ድርጅት ማሳሰቢያ ቢያንስ ለጊዜው ምድራዊ ሲኦል ከመሆን አይታደጓትም ነው የሚባለው። ሌላዋ በሰሞኑ ቀውስ ውስጥ የገባችው አፍሪካዊት ሀገር የምዕራብ አፍሪካዋ ማሊ ናት። የማሊ ጠቅላይ ሚኒስትር ሚስተር ሳውሜይሉ ባውባዬ ማይጋ እና መንግስታቸው ባለፈው ሳምንት ሐሙስ ከሥልጣናቸው ወርደው ሰኞ ዕለት ደግሞ ቀድሞ የፋይናንስ ሚኒስትር የነበሩት ሚስተር ባቡ ሲሲ አዲሱ ጠቅላይ ሚኒስትር ሆነዋል። ሹም ሽረቱ የተደረገው ከሳምንታት በፊት በማዕከላዊው ማሊ በምትገኘው የኦጎሳጎ መንደር ነዋሪዎች ላይ የተፈጸመው ጥቃት ያስነሳው ህዝባዊ ቁጣ እንደሆነ ተገልጿል። መንግስት ጥቃቱ በደረሰበት ቦታ ፈጥኖ ኃይል አለመላኩና ግድያውን የፈጸሙትን ጎሳዎችንም ትጥቅ ማስፈታት አለመቻሉ ህዝቡን አስቆጥቶታል። ለተከታታይ ቀናት አደባባይ የወጡት ማሊዎችም ፕሬዚዳንት ኬይታ ከስልጣን እንዲወርዱ ብቻ ሳይሆን የውጭ ሰላም አስከባሪ ኃይሎችም ከሀገራቸው እንዲወጡላቸው ሲጠይቁ ሰንብተዋል። አዲሱ ጠቅላይ ሚኒስትር ሚስተር ባው ባው ሲሲ ተአማኒነት ያለው መንግስት መስርተው ህግና ስርዓት እንዲያስከብሩም ይጠበቅባቸዋል። ይሁን እንጂ መንግስትም ሆነ በአካባቢው የሚንቀሳቀሱና ከአልቃኢዳ ጋር ግንኙነት አላቸው የሚባሉ አሸባሪ ቡድኖች በማህበረሰቦቹ ዘንድ ያለውን ልማዳዊ ግጭት በመጠቀም ህዝቡን ለባሰ ችግር እንደሚያጋልጡት የሚታወቅ ሲሆን፣ በሺ የሚቆጠሩትና በአካባቢው የሚገኙት የሰላም አስከባሪ ኃይሎችም ሁኔታ ሊለውጡ አልቻሉም ነው የሚባለው። አድማጮች፣ በዚሁ የዛሬው ትኩረት በአፍሪካ ዝግጅት ያበቃል። ገበያው ንጉሴ ለዲ ደብልዩ ብራስልስ።